እግዚአብሔር አምላካችን እናመሰግናለን። ዛሬ የምንመለከተው የመልእክት ክፍል ትንሽ ተከታታይ አደርገዋለሁ ለተወሰኑ ሳምንቶች የዋና ርዕሴ የጸሎት በረከቶች የሚል ነው። ግን የመጀመሪያው ዛሬ የምንመለከተው እንድንጸልይ አስተምረን በሚል የተዘጋጀውን ነው። እና ምዕራፍ አስራ አንድ ሉቃስ ወንጌልን ስትመለከቱ የመጀመሪያው ቁጥር አንድና ቁጥር ሁለት እንደዚህ ይላል። ይሄንም ብቻ አነብላችሁና ወደ መግቢያ ገብቼ ከዛ ወደ መልእክተ ይሄዳሉ። ምን ይላል? እሱም በአንድ ስፍራ ይጸልይ ነበር፣ ጌታ ኢየሱስ ይጸልይ ነበር። እና በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው ይላል። ጌታ ኢየሱስ ያን ጥያቄ ተከትሎ አላቸውም ስትጸልዩ እንደዚህ በሉ ብሎ ሲቀጥል ታያላችሁና ይህ ቁጥር አንድ እስከ ቁጥር 13 በመጽሐፍ ቅዱስ በአዲስ ኪዳን ላይ የታወቀ ክፍል ነው። ጌታ ኢየሱስ ክርስቶስ ስለ ጸሎት ያስተማረበት ክፍል ነው። ምዕራፉን በሙሉ እስከ ቁጥር 13 ያለውን ስትመለከቱ የሚያስደንቅ ነገር ታያላችሁ። ግን እኔ ዛሬ ራሴን የምወስነው ቁጥር አንድ ላይ ያለውን በተመለከተ ነው እና በአጠቃላይ ይሄ ከቁጥር አንድ እስከ 13 ያለው ለጸሎት ነው የሚናገረው። ጌታ ኢየሱስ ክርስቶስ ይጸልይ ነበር ነው የሚለው። ደቀ መዛሙርቱ በደንብ አይተውታል፣ ይጸልያል። ይሄ የመጀመሪያ ጊዜ አይደለም ጌታ ኢየሱስ ሲጸልይ። በጣም ብዙ ጊዜ አይተውታል ጌታ ኢየሱስ ሲጸልይ። በነገራችን ላይ ጌታ ኢየሱስ ክርስቶስ አምላክ ነው ሰው አይደለም፣ ግን መጸለይ አስፈልጎት ነበር የሰውን ስጋ ስለለበሰ። እና እኔ እንደዚህ ብዬ አስባለሁ ጌታ ኢየሱስ ክርስቶስ መጸለይ የጀመረው ከልጅነቱ ጀምሮ እንደሆነ ገና ከልጅነቱ ጀምሮ እንደነበረ እና አንዳንድ ጊዜ ደቀ መዛሙርቱ ሌሊት ሲጸልይ አይተውታል ሌሊት ተራራ ላይ ብቻውን ለጸሎት ወጥቶ ሲጸልይ ያውቃሉ። አንዳንዴ በሌሊት ተነስቶ ማርቆስ ወንጌል ላይ ምዕራፍ አንድ ምዕራፍ ሁለት ላይ ስትመጡ በሌሊት ተነስቶ ወጥቶ ጸልዬ ይላል እና ከጌታ ከኢየሱስ ክርስቶስ ሕይወት ደቀ መዛሙርቱ ጸሎት የሚባለው ነገር ጠቃሚ ነገር ነው ብለው የተገነዘቡ ይመስለኛል። አሁን እዚህ ጋር ጥያቄውን ስትመለከቱ ያቀረቡትን ጥያቄ ስትመለከቱ፣ እንደገና ላንብበው። እሱም በአንድ ስፍራ ይጸልይ ነበር። በጨረሰ ጊዜ ደቀ መዛሙርቱ አብረው ጸለዩ አይልም። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ እንድንጸልይ አስተምረን ብለው እንደጠየቁት ታያላችሁ እና ዮሐንስ ይጸልይ እንደነበረ ያውቃሉ። ዮሐንስ ደግሞ ስለ ጸሎት ደቀ መዛሙርቱን እንዳስተማረ ብዙዎቹ ያውቃሉ። ምክንያቱም ዮሐንስ ወንጌል ምዕራፍ አንድ ላይ ብትመጡ ጌታ ኢየሱስ ክርስቶስ ከጠራቸው አራቱ ደቀ መዛሙርት መካከል ማለት ጴጥሮስ፣ ወንድሙ እንድሪያስ ዮሐንስ እና ወንድሙ ያዕቆብ የዮሐንስ ደቀ መዛሙርት ነበሩ። ማለት ዮሐንስን መጥምቁ ዮሐንስን ይከተሉት ነበር ሲያስተምርም ሰምተዋል። ምናልባት ምናልባት ከነዚህ ከአስራ ሁለቱ ውስጥ ወይም ደግሞ ከሰባዎች ውስጥ አሁን እዚህ ምዕራፍ አስር ላይ ስትመጡ ሉቃስ ወንጌል ሰባ ሰዎችን ሰባ ደቀ መዛሙርትን ሁለት ሁለት አድርጎ ላካቸው ይላል ጌታ ኢየሱስ። እና የሰሙት ነገር አለ የሚያውቁት ነገር አለ ደቀ መዛሙርቱን ዮሐንስ ደቀ መዛሙርቱን ያስተምር እንደነበረ ዮሐንስ ይጸልይ ነበር፣ ያስተምር ነበር። ስለዚህ ጌታ ኢየሱስ ሲጸልይ አይተው እኛም መማር አለብን የሚል ነገር ላይ መጥተው ሲጠይቁት ትመለከታላችሁ። እዚህ ጋር አንዳንድ ነጥቦችን ተናግሬያለሁ፣ እንዲሁ ባይምሯችን እንድናስበው ምን ብዬ ተናግሬያለሁ? ጌታ ኢየሱስ ሲጸልይ ደቀ መዛሙርት መጥተው ጸልይልን ሲሉት አታዩ፣ ግን ጸሎትን አስተምረን ሲሉት ነው የምትመለከቱት። እና በዚህ ዘመን ብዙ ሰዎች በዚህ በፕሮቴስታንቱ ዓለም ውስጥ እንደ ልክፍት የያዛቸው ነገር ራሳቸው የሚጸልዩ መስሎ አይገባቸውም። ሌላው ሰው እንዲጸልላቸው ነው የሚያስቡት። አንድ የሆነ የሆነ የተቀባ ወይም ደግሞ የተለየ ሰው እንደ መልአክ የሆነ ሰው መጥቶ እንዲጸልላቸው ይፈልጋሉ። ጸሎት የግል ነገር ነው። እኛ ራሳችን የምናቀርበው ነገር ነው። ደቀ መዛሙርቱ ጌታ ኢየሱስን ጸልይልን ሲሉ ሳይሆን የምታዩት እንድንጸልይ አስተምረን። ይህን በተመለከተ አንድ ኢትዮጵያም ውስጥ ውጭም ሀገር የሚባል ነገር ብነግራችሁ ጥሩ ነው። አንዳንድ ሰዎች ምን ይላሉ? ለሰዎች አሳ ይዘህ አሳ አትስጣቸውም። ምንድን ነው ልታደርግላቸው የሚገባው? አሳ አሁን አንድ መቶ አሳ ይዤ ብሰጣችሁ በልታችሁ ትጨርሱታላችሁ እና ግን አሳ መያዝ ባስተምራችሁ እውቀቱ ችሎታው ክህሎቱ ውስጣችሁ አለ። በምትፈልጉበት ጊዜ ወንዜዳችሁ አሳ ማጥመት ትችላላችሁ። አሳ እየሰጠው ባለማምዳችሁ ግን እኔ ከሌለው የላችሁም ማለት ነው። ልክ እንደዚህ አይነት አባባል አለ አሜሪካ ውስጥ እና እኛም ሀገር ለአንድ ሰው አሳ ከምትሰጠው ይልቅ አሳ መያዝ አስተምረው። ደቀ መዛሙርቱ እንዲህ አይነት ነገር የገባቸው ይመስለኛል እና ምን አሉ እንድንጸልይ አስተምረን። ይሄ በጣም አስደናቂ ጥያቄ ነው እና ይህንን ጥያቄ ጥቂት አብረን እንድንመለከት እፈልጋለሁ እና ክፍል አንድን ወይም አንደኛውን ነጥቤን ሁለተኛውን ሶስተኛውን ነጥቤን በዚሁ ቁጥር ዙሪያ እየተሽከረከርኩ ነው ላሳያችሁ የምፈልገው አንደኛ የምናገረው ጸሎት ስለ ጸሎት በሚል ርዕስ ነው ደቀ መዛሙርቱ ጥያቄን ያቀረቡት ቁጥር አንድን ስትመለከቱ እሱም በአንድ ስፍራ ይጸልይ ነበረ እና ጸሎት ጸልዮ ሲጨርስ ደቀ መዛሙርቱ አንዱ መጥቶ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ እንድንጸልይ አስተምረን እና ለጸሎት የቀረበ ጸሎት ነው። ራሱ ጌታ ኢየሱስን አስተምረን እግዚአብሔርን እንዲህ አድርግልን ብለን የምንናገረው ነገር በሙሉ ጸሎት ነው እና እዚህም ጋር ስለ ጸሎት ጥቂት ነገር ማየት እንድንችል እፈልጋለሁኝ። በመጽሐፍ ቅዱሳዊ ክርስትና ውስጥ አንድ አማኝ ከጸሎት ጋር የተለያየ ህይወት እንዲኖረው በፍጹም አይደገፍም እና የአማኝ ባህሪም አይደለም። አማኝ የጌታ የኢየሱስ ክርስቶስ አማኝና ተከታይ ከሆንን ናቹራሊ ማለት በተፈጥሯችን የምንጸልይ ሰዎች ነው የምንሆነው። እግዚአብሔርን እንቀርበዋለን፣ እናነጋግረዋለን። ጸሎት ማለት እግዚአብሔርን ማነጋገር በእግዚአብሔር ፊት ችግራችንን፣ ጥያቄያችንን ማቅረብ ማለት ነው። ስለዚህ በመጽሐፍ ቅዱሳዊ ክርስትና ውስጥ ጸሎትና ክርስቲያን ሊለያዩ በፍጹም አይችሉም። እና አንድ አማኝ ያዳነውን አምላኬ ነው የሚለውን አምላኩን ቀርቦ በአምላኩ ፊት የሚጠይቃቸውን የሚቸግረውን ነገር በሙሉ ያቀርባል ያ ጸሎት ነው። በእርግጥ ጸሎት ማለት ንግግር ማለት ነው። የንግግሩ አይነት ግን በጣም የተለየ አይነት ንግግር ነው። ማለት እኔን አሁን ትታቆኛላችሁ፣ የቤተሰብ አባል ነኝ እና የቤተ ክርስቲያን አገልጋይ ነኝ። እንደ እግዚአብሔር እግዚአብሔር ጋር እንደምትቀርቡ አይነት ሰዎች አታነጋግሩኝም፣ ጀስት ሲምፕሊ ታነጋግሩኛላችሁ። እግዚአብሔር ጋር ግን ስንቀርብ አምላክነቱን፣ ታላቅነቱን፣ ሁሉን ቻይነቱን አውቀን ተገንዝበን ደግሞም እኛና እግዚአብሔር ግንኙነት ያለን መሆኑን አውቀን ነው መጸለይ የምንችለው እና ለዚህ ነው መዝሙረ መቶ አርባ ሁለትም በቅንፍ ቅድም ያነበብኩላችሁ በቃሌ ወደ እግዚአብሔር ጮኹሁ፣ በቃሌ ወደ እግዚአብሔር ለመንሁ ልመናዬን በፊቱ አፈሳለሁ እና መከራዬንም በፊቱ እናገራለሁ ብሎ ዳዊት ሲናገር ታያላችሁ። እለምናለሁ፣ መከራ አለብኝ፣ መከራዬን ለሱ ነው ምነግረው፣ ልመና አለኝ፣ ምለምነው ነገር አለኝ ለሱ ነው የማቀርበው ብሎ ዳዊት ሲናገር ታያላችሁ። እና እኔ የምለውን ሰምታችሁኝ ከሆነ አማኝና ጸሎት በፍጹም ሊለያዩ የማይችሉ ነገሮች ናቸው። የእውነተኛ አማኝ መለያ ባህሪው መጸለይ ነው። በእርግጥ ጸሎት የሚባለውን ነገር እንግዲህ አሁን እዚህ መዝሙር መቶ አርባ ሁለት ላይ እንዳነበብኩላችሁ እናገራለሁ፣ ልመናዬን ልመናዬን አቀርባለሁ። ልመናል ችግርን፣ ጥያቄን ለእግዚአብሔር ማቅረብ ማለት ነው። ጸሎት ይሄ ነው የጸሎት ትርጉም እና በእርግጥ ከዚህ በፊት ስናገር ሰምታችሁኛል። የአንዲትን ሴት፣ የመጽሐፍ ቅዱስ ሴት ታሪክ እነግራችኋለሁ። የጸሎት ትርጉም ነው ብዬ ብዙ ቦታ የምናገርበት ሀሳብ ነው። ግን ጸሎት ከልብ የሚደረግ ነገር ነው፣ እውነተኛ የሆነ ነገር እውነተኛ ፍላጎታችንን በእግዚአብሔር ፊት ሁሉም በሚችለው በእግዚአብሔር ፊት ማቅረብ ማለት ነው። ከልብ የሚደረግ በሙሉ ስሜት በሙሉ ሃሳብ ሀሳባችን ተሰብስቦ ፎከስ እንደሚባለው ፎከስ አድርገን በእግዚአብሔር ፊት የምናቀርበው ደግሞም በምንፈልገው ነገር ላይ ያተኮረ ነው። አንድ ጊዜ እዚህ በቴሌኮንፍራንስ ሳስተምር አንዲት ሴት የጠየቀችኝ ጥያቄ ትዝ ይለኛል። ምናለችኝ እኛ ክርስቲያኖች በመጽሐፍ ቅዱስ ላይ በጣም ብዙ ብዙ በረከቶች እንደምንባረክ ተነግሮናል ግን ለምሳሌ አለች እነ ጴጥሮስን በምድር ላይ እናቱን አባቱን ወንድሙን እህቱን ሚስቱን ልጁን የተወ በዚህ ምድር ላይ መቶ ጥፍ በሚመጣው ዘመን ደግሞ መንግሥተ ሰማይ የማይወርስ የለም ይላል። እና እኛ ግን አንዳንዶቻችን በጣም በችግር ነው የምንኖረው፣ ምንድን ነው ይሄ ብላ ጠየቀችኝ። በእርግጥ አንዳንድ ሰዎች በአማርኛና በእንግሊዝኛ የሚነገሩ አንዳንድ ነገሮች ግልጽ አይሆንላቸውም። መጽሐፍ ቅዱስ ላይ ኒድ የሚባል ነገር እና ወንት የሚባል ነገር አለው ዋንት ወይም ወንት ልትሉ ትችላላችሁ። እና አሁን ይሄ ይህንን በአማርኛ ለይቶ የሚያቀርብ ቃል የለም። መሻትና መፈለግ ማለት ይቻላል። ግን ይሄ ወንት የተባለው ነገር በሙሉ ልንጠይቅ እንችላለን፣ ግን ላናገኘው እንችላለን። ኒድ ግን ፍላጎታችን ነው፣ መሰረታዊ ፍላጎታችን። በምንም አይነት መንገድ ስለ ኒዳችን እግዚአብሔርን ጠይቀን የማናገኝበት ጊዜ የለም። እንደውም ኒዳችንን ሳንጠይቅ ነው እግዚአብሔር የሚያሟላልን። እና እኔ የነገርኳት አንቺ የምጠይቄው ወንትሽን ነው ወይስ ኒድ ሽን ነው? በእግዚአብሔር ፊት እንደዚህ አይነት ነገሮች በግልጽ ሊገባን ይገባል። እና በምንፈልገው ነገር ላይ፣ መሰረታዊ አስፈላጊ በሆነ ነገር ላይ የጠየቅነውን ጥያቄ ሁል ጊዜ እግዚአብሔር ይሰማል። ደግሞ ብዙ የሚያስፈልጉን ነገሮች አሉ። አዎ ጸሎትን የሚሰማ አምላክ መኖሩን ማወቅም አስፈላጊ ነው። አሁን ይሄ እግዚአብሔር አምላካችን በሁሉ ቦታ በአንድ ጊዜ በሚሊየን ቢሊዮን የሚቆጠሩ ሰዎች ሲጸልዩ በአንድ ጊዜ መስማት የሚችል አምላክ ነው። አሁን እዚህ ቤት ውስጥ እናንተ ሁላችሁም አንድ የተለያየ ጥያቄ በአንድ ጊዜ ብትጠይቁኝ እኔ የሁላችሁንም መስማት አልችልም። አም ሶሪ። ምክንያቱም ሰው ነኝ። እግዚአብሔር ግን በአንድ ጊዜ የሁላችንንም ጥያቄ መስማት የሚችል በጣም ትልቅ፣ አስደናቂ፣ ክቡር የተፈራ አምላክ ነው። ስለዚህ እንደዚህ አይነት አምላክ መኖሩን አሁን ጓዳችን ሆነን መንገድ ላይ ሆነን ወይም ትምህርት ቤት ወይም የትም ቦታ የምንጠይቀውን ጥያቄ እግዚአብሔር የሚሰማ አምላክ መሆኑን ማወቅ አለብን። ይሄ የጸሎት መሰረታዊ እውነቶች ናቸው። ታዲያ አንድ ሰው ጸሎትን በሚያቀርብበት ጊዜ አንድ አማኝ የሚያቀርበው ለእግዚአብሔር እንደሆነ እና ለሰው እንዳልሆነ ማመን መገንዘብ ይገባዋል። ጸሎትን የሚያቀርብ አንድ አማኝ አሁን በዚህ ዘመን ያለ ስህተት ነው። እኔ በተደጋጋሚ በዚህ ጉዳይ ላይ እየተናገርኩ ነው። ጸሎትን የሚያቀርብ አንድ አማኝ ትእዛዝ ሰጪ አይደለም። እግዚአብሔር እግዚአብሔር አንዳንድ ሰዎች ይጸልያሉ። ሲጸልዩ እኔ ባርኬሃለሁ፣ እኔ እንደዚህ ብያሃለሁ ብለው ይናገራሉ። ይሄ እንደዚህ የሚሉ ሰዎች እኔ ይቅርታ አድርጉልኝና ገና ክርስትና ያልገባቸው የሌላ ሃይማኖትና ክርስትና የተምታታባቸው ሰዎች ናቸው። እንደዚህ የሚጸልዩ ሰዎች በምታዩበት ጊዜ በእግዚአብሔር ፊት መጸለይ ያለባችሁ ሁለተኛ እንደዛ አይነት ስብሰባ ውስጥ እንዳትገኙ ነው። ምክንያቱም ሰዎቹ አማኞች አይደሉም። ራሳቸው እግዚአብሔር ራሳቸውን እግዚአብሔር አድርገው ነው የሚናገሩት። እኔ ባርኪያቸዋለሁ ካሉ ራሳቸውን እግዚአብሔር ማድረጋቸው ነው። እኔ እንደዚህ አድርጊያቸዋለሁ የሚሉ ከሆነ ዛት ኢዝ ቶታሊ መጽሐፍ ቅዱሳዊ ያልሆነ የስህተት አመለካከት ነው እና ምንም ፍሬም ደግሞ የለውም። ስሜታችን ሊንቀሳቀስ ይችል ይሆናል ግን ሪል የሆነ መልስና ትክክለኛ እግዚአብሔራዊ በረከትን አያመጣም። ስለዚህ ጸሎትን የሚጸልይ አንድ አማኝ በእግዚአብሔር ፊት በትህትና በእምነት ቀርቦ ጥያቄውን የሚያቀርብ ሰው ነው ማለት ነው። እና እግዚአብሔርን የሚያምኑ እና ራሳቸውን አምላክ ያደረጉ ሰዎችን የመለየት የምትችሉት ራሱ በጸሎት አቀራረባቸው ጭምር ነው እና ጸሎትን የሚያቀርብ ሰው ታዲያ በግሉ ከእግዚአብሔር ጋር እውነተኛ ግንኙነት ያለው ሰው እንደሆነም የሚያስረዳና እግዚአብሔር አምላኩ መሆኑን የሚሰማ መሆኑን ያወቀ ሰው ነው እና እዚህ ጋር ትንሽ ምሳሌዎች ለመጥቀስ ሞክር ያለውኝ ምሳሌ ሀና ሀና የመጽሐፍ ቅዱሷ ሀና ከዚህም በፊት ለሁ መጽሐፍ ቅዱስ ላይ ትክክለኛ የጸሎት ትርጉም ጸሎት የሚባለው ነገር ምንድን ነው የሚለውን ትርጉም ማወቅ ከፈለጋችሁ አንደኛ ሳሙኤል ምራፍ 1 ቁጥር 15ና 16 ላይ የሀናን ታሪክ ማወቅ በጣም ያስፈልጋል። ሀና ዛጋ ካህኑ እያለ ልክ እንደ ፓስተር መቁጠር ትችላላችሁ። የብሉይ ኪዳን ካህን ቁጭ ብሎ እዚ ጋ ትጸልይ ነበር። ለካህኑ ጸልልኝ እንኳን አላለችውም፣ ግን እዚ ጋ ቁጭ ብላ ትጸልይ ነበር እና ካህኑ ምን ሆነሻል ብሎ ሲጠይቃት እኔ ልቧ ያዘነባት የተጨነቀው ሰው ነኝ እና ጭንቀቴንና የልቤን ሀሳብ የነፍሴን ጥያቄ በእግዚአብሔር ፊት አፈሰስኩት ነው ያለችው። ጸሎት ማለት እንደዛ ነው። የውስጣችንን ችግራችንን ጥያቄያችንን የሚያሳስበንን የሚያሰጋንን ነገር ወይም ደግሞ በተለያዩ ሰዎች ዓይንና አመለካከት ሀና እንደነበረችበት የምንሰደብበትን ነገር መልስ የሚሰጥ እግዚአብሔር ብቻ ነው ብለን በእግዚአብሔር ፊት ማቅረብ ነው። እና ሀና አትጮህም ነበር። ድምጿ አይሰማም ነበር፣ ግን ጭንቀቷን በእግዚአብሔር ፊት የማቅረብ ይሄ ውጥረቱ ቴንሽን በሉት ወይም ፕሬዥሩ ወይም በጣም ጭንቀቱን ስታቀርብ ከንፈሯ ይንቀሳቀስ ነበር እና ለዚህ ነው ካህኑ ሰክረሽ መሆን አለበት ብሎ ያላት። ኖ እኔ አልሰከርኩም ውስጤ ያለው ነገር በእግዚአብሔር ፊት ማፍሰስ ነበረብኝ ብላ ነው ስትናገር የምትመለከቱት። እና ዳንኤል ነቢዩ ዳንኤልንም ትንቢተ ዳንኤል ውስጥ ብትመለከቱ ምዕራፍ ዘጠኝ ላይ ሲጸልይ በቀን ሶስት ጊዜ ቢሮው ይገባል፣ ቤቱ ይመጣል፣ ይጸልያል። በምሳሳት ይጸልያል፣ ማታ ላይ ይጸልያል። እና በዚህ ጸሎቱ ተከሶ ነበር። በእርግጥ ወደዛ ውስጥ አልገባም። ምዕራፍ ስድስት ላይ ነው እንደዛ የተከሰሰው። ምዕራፍ ዘጠኝ ላይ ግን በጣም አስደናቂ ጸሎት ሲጸልይ ትመለከቱታላችሁ። አብርሃም ጸልዋል ሰዶም ሰዶምና ገሞራን እግዚአብሔር በእሳት አጠፋለሁ ባለ ጊዜ በእግዚአብሔር ፊት ቆሞ አንተ ጻድቅ አምላክ ነህ እነዚህ ከተሞች ውስጥ ጥቂት ሰዎች ቢኖሩ እንዴት አብረህ ታጠፋለህ ብሎ እግዚአብሔርን ሲከራከርና ሲጸልይ ታያላችሁ። ጸሎት በጣም አስደናቂ ነገር ነው። ከእግዚአብሔር ጋር መነጋገር ማለት ነው። ግን እግዚአብሔር አምላክ እንደሆነ እኛ ፍጡራን እንደሆንን ማወቅና መገንዘብን የሚጠይቅ ነገር ነው። ስለ ጸሎት መሰረታዊ ነገር መጨበጥ በህይወታችን ዘመን ሁሉ በጣም ጠቃሚ ነገር እንደሆነ አምናለሁ። ታዲያ ጸሎት የእኛን ፍላጎት የሚያቀርብ ነው፣ ግን በትህትና፣ በእምነት እግዚአብሔር እንደሚሰማ አምነን የምናቀርበው ነገር ነው እና የክርስቲያኖች ጸሎት ታዲያ ሁል ጊዜ መሆን ያለበት እግዚአብሔር ጋር እንዲደርስ ከተፈለገ ጸሎታችን ሁል ጊዜ መሆን ያለበት በመጨረሻ በጌታ በኢየሱስ ስም መደረግ አለበት። እግዚአብሔር ወይ ይሄንን ይሄንን ይሄንን ይሄንን ነገር ጠይቃለሁ እና ይህንን ሁሉ እንድትሰማኝ በማን ስም እጠይቃለሁ? በጌታ በኢየሱስ ስም እለምንሃለሁ ስለ ጌታ ስለ ኢየሱስ ስትል ስማኝ ማለት አለብን። ምክንያቱም በእኛና በእግዚአብሔር መካከል ግንኙነቱ የተጀመረው በጌታ በኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ ዮሐንስ 14 ዮሐንስ 12 ላይ ዮሐንስ ወንጌል ላይ በስሜ ጸልዩ፣ ማናቸውንም ነገር በስሜ ብትጸልዩ ወይም ብትለምኑ እኔ አደርገዋለሁ ብሎ ቃል ገብቷል። ከጌታ ከኢየሱስ ክርስቶስ ስም ውጪ በፓስተር ስም በነቢይ ስም በመላእክ ስም መጸለይ አይቻልም። መጽሐፍ ቅዱስ ያንን አይደግፍምና። በሁለተኛ ደረጃ የምመጣበት ነጥቤ ስለ ጸሎት አጠቃላይ መግለጫ እንደዚህ ከሰጠሁኝ ደቀ መዛሙርቱ ጸሎት ስለ ጸሎት ለመማር ለምን ፈለጉ ወይም ስለ ጸሎት ለመማር ለምን አስፈለጋቸው የሚለውን ነገር ነው የምናገረው። እንግዲህ ይሄ ቁጥር አንድ ላይ ብቻ ነው ዛሬ የማተኩረው። ሉቃስ 11 ቁጥር አንድን ስትመለከቱ እሱ ጌታ ኢየሱስ ባንድ ስፍራ ይጸልይ ነበረ። በጨረሰም ጊዜ ደቀ መዛሙርቱ፣ ከደቀ መዛሙርቱ አንዱ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን። እኔ በጣም እንትን መጀመሪያ ላይ ላካፍላችሁ ወይም ላገለግል የፈለግኩት በአጠቃላይ ከቁጥር አንድ እስከ 13 ያለውን ነው ግን ቁጥር አንድን ራሱ በጣም በተለየ መንገድ እንድመለከተው እግዚአብሔር ረዳኝ እና እነዚህ ሰዎች ጥያቄን ያቀረቡት የትምህርት ጥያቄን ያቀረቡት እና የትምህርቱ ጥያቄ ደግሞ የጸሎት ትምህርት ጥያቄ ነው። ጸሎትን አስተምረን እና መቼም ብዙ ሰዎች ጸሎትን አስተምረን ብለው ጥያቄ ሲጠይቁ ተሰምቶ አይታወቅም። እና ደቀ መዛሙርቱ ግን በሲሪየስሊ ነው ጌታ ኢየሱስን የጠየቁት። ቀርበው ጸሎት መማር እንፈልጋለን፣ አንተ ስትጸልይ አይተናሃል እና እኛ መጸለይ እንፈልጋለን እና አስተምረን ብለው ሲጠይቁት ነው የምትመለከቱት። እና ለምን አስፈለጋቸው እኔ መቼም እዚህ ቁጥር አንድ ላይ አራት የሚጸልዩ ሰዎች እንዳሉ መመልከት ትችላላችሁ። አንደኛ ራሱ ጌታ ኢየሱስ ነው። ሁለተኛ ዮሐንስ የሚጸልይ ሰው እንደሆነ ከዚህ ክፍል መጥቀስ ትችላላችሁ። ሶስተኛ፣ የዮሐንስ ደቀ መዛሙርት ተምረዋልና ይጸልዩ ነበር። አሁን ደቀ መዛሙርቱ ደግሞ ጌታ ኢየሱስን ሲጠይቁት እየጸለዩ እንደሆነ መመልከት ትችላላችሁ። እና ጸሎት ጸሎት የሚል ነገር አለበት። ቁጥር አንድ ላይ ግን እኔ አሁን ይህንን ሀሳብ ስቀጥልበት መቼም ደቀ መዛሙርቱ ብዙ መማር ያለባቸው ነገር እንዳለ ማስተዋል ትችላላችሁ። አሁን እኛም ብዙ መማር ያለብን ነገር አለ። አሁን ደቀ መዛሙርቱ ሆናችሁ ብታስቡ ደቀ መዛሙርቱ ቢያንስ ቢያንስ ስለ ጥሩ ሰባኪነት መማር እንዳለባቸው እኔ ገምታለሁ። ጥሩ ሰባኪ እንደሆን እንዲሁ የስብከት ቴክኒኮች አስተምረኝ ቢሉ ጥሩ ነው ላለው። እኔ አሁን ስለ ማስተማር ጥሩ አስተማሪ እንደሆን አስተምረን ቢሉም የማስተማር ቴክኒኮች አንተ ጥሩ አስተማሪ ነህ እና ጥሩ አስተማሪ እንድንሆን ወይም ደግሞ ስለ አለባበስ አስተምረን፣ ስለ አበላል፣ ስለ አጠጣጥ፣ ስለ ገንዘብ አያያዝ፣ ስለ ትዳር አያያዝ፣ ስለ አስተዳደር በጣም ብዙ ነገር መጠየቅ ይቻላል። ግን ከነዚህ ሁሉ ነገሮች በተለየ መንገድ የጠየቁት ስለምንድን ነው? ስለ ጸሎት ነው። ስለ ጸሎት አስተምረን፣ እንዴት መጸለይ እንደሚገባን አስተምረን። አሁን ትኩረቱ ያለው እዚህ ጋር ነው። ሌላ ነገር አስተምረን ብለው ሲጸልዩ አታዩም። በእርግጥ ሌላ ነገር አይማሩም ማለት አይደለም። ጌታ ኢየሱስ ክርስቶስ ሶስት ዓመት ተኩል በሙሉ እያስተማራቸው ነው። ግን ልዩ ልዩ ቶፒክ ተይዞ ጸሎትን ሲያስተምራቸው አታዩም እዚህ ጋር እንግዲህ፣ ጥያቄው ሲቀርብ ነው። ጌታ የሱስ ስለ ጸሎት ግድ አይለውም ማለትም አይደለም። ግን ጥያቄው ቀርቧል እዚህ ጋር እና ጥያቄው የቀረበበትን ምክንያት ነው እኔ መመልከት የምፈልገው። እና ለምን አሉ። አንደኛ እዚህ ጋር ሶስት ነጥቦች ዘርዝሬያለሁ። አንደኛ ስለ ጸሎት ዓለም አቀፍ አለማወቅ ወይም ድንቁርና ስላለ ነው። ጸሎትን በተመለከተ በዓለም አቀፍ ደረጃ ብዙ ሰዎች የተለያየ የተሳሳተ አመለካከት ነው ያላቸው። እና አሁን ይህንን ለማስረዳት ስመጣ የደቀ መዛሙርቱ የመጡበትን ታሪካዊ አመጣጥ መጥቀስ አለብኝ። ደቀ መዛሙርቱ አንዳንዶቹ ከዮሐንስ ደቀ መዝሙርነት ወጥተው የመጡ ናቸው። ግን ሁሉም በአጠቃላይ ከአይሁድ እምነት ውስጥ የወጡ ናቸው። የአይሁድ እምነት ውስጥ ስለ ጸሎት ያለው አመለካከት በክርስትና ውስጥ እኛ ያለን አይነት አመለካከት አይደለም። የአይሁድ የጸሎት አይነት አመለካከት የእነማን አይነት የጸሎት አመለካከት ነው? የኦርቶዶክሶችና የካቶሊኮች አይነት አመለካከት ነው ማለት የሆነ የሆነ ሰው የሆነ ቄስ ወይም ካህን ወይም ጳጳስ የሆነ የሆነ የሆነ የሃይማኖት ሃይራርኪ ከፍተኛ ደረጃ ላይ የደረሰ ነው የደረሰ ሰው ነው እንዲጸልይ የሚጠበቀው እንጂ እያንዳንዱ ሰው እንዲጸልይ አይጠበቅም። ስለዚህ በአጠቃላይ በዓለም አቀፍ ደረጃ በዓለም ባሉ ሃይማኖቶች በሙሉ ስለ ጸሎት የተሳሳተ ግንዛቤ ነው ያለው፣ ማለት ሰዎች ብዙ ትክክለኛ አመለካከት የላቸውም። ክርስትና ላይ ስትመጡ ነው እግዚአብሔር አባታችን እኛ ልጆቹ እግዚአብሔር እና እኛ መካከል ያለው ግንኙነት የአባትና የልጅ አይነት ግንኙነት ነው። በእርግጥ ጸሎት አቀራረባችን ጸሎት አጸላለያችን እንደ እግዚአብሔር ቃል መሆን አለበት እና የጠየቁበት አንዱ ጥያቄ የጀርባ ታሪካቸው ያሳያቸው ነገር እና አሁን ያሉበት ሁኔታ የሚያሳያቸው ነገር በጣም የተለየ በመሆኑ ነው። ሁለተኛ ጸሎት ለአንዳማኝና አገልጋይ በጣም ጠቃሚም ስለሆነ ነው። አሁን እያንዳንዳችን ሰዎች ነን። ብዙ የማንችላቸው ነገሮች አሉ። አሁን እኛ በተፈጥሯችን ራሱ እኛ የማንችላቸው እግዚአብሔር ራሱ በኪነ ጥበቡ ያደረጋቸው እራሳቸው ሲከናወኑ የምናያቸው ነገሮች አሉ። አሁን ምግብ እንበላለን እንዴት እንደሚፈጭ አናቅም። በሳይንስ በእርግጥ ልንማር እንችላለን፣ ግን ሰውነታችን ውስጥ ይፈጫል ምግብ። ይሄ ከአቅማችን ከችሎታችን ከማንኛውም ነገራችን ውጭ በተፈጥሮ ያገኘነው ነው ነገር ነው። ግን በተፈጥሮ ያለ የኛ ያልሆነ ወይም ደግሞ ከአቅማችን ውጭ የሆኑ ነገሮችን እግዚአብሔር እንዲረዳንና እንዲሰጠን የማቅረቢያ መንገድ ስለሆነ ለማንኛውም አማኝ ጸሎት በጣም ጠቃሚ ነው በጸሎት ውስጥ ታላቅ ለውጥ ታይቷል እግዚአብሔር ሰዎችን ይለውጣል አመለካከትን ይለውጣል ችግርን ያነሳል ዮሐንስ ደቀ መዛሙርቱን ያስተማረበት ምክንያት ከዚህ የተነሳ ነው አንድ አገልጋይም ሆነ አንድ ተራ የቤተ ክርስቲያን እውነተኛ አማኝ ማለት አማኝ ከእግዚአብሔር ዘንድ ኃይል ያስፈልገዋል፣ ጸጋ ያስፈልገዋል። ጸጋ ኃይል ልናገኝ የምንችለው ለማንበብ ጸጋ ያስፈልገናል፣ ለማገልገል ጸጋ ያስፈልገናል፣ ለማንኛውም ነገር ጸጋ ያስፈልገናል። ጸጋ መቀበል የምንችለው በጸሎት ነው። ሶስተኛ፣ እዚህ ጋር ያሰፈርኩት ነገር ጸሎት ትክክል ካልሆነ ዋጋ የሌለውና ጊዜ ማባከን ስለሆነ ነው። ትክክለኛ ያልሆነ ጸሎት አሁን ለምሳሌ ቅድም ነግሬያቸዋለሁ። ባሪክ ያለው ይላሉ ሰዎች፣ ወይም ደግሞ በጣም በጩኸት እንደ ጸለዩ ተሰምቷቸው የሚናገሯቸው ነገሮች አሉ። ትክክል ያልሆነ ጸሎት ወይም በትክክል ሁኔታ ያልቀረበ ጸሎት መልስ የሌለው ብቻ አለመሆኑ ሳይሆን ጊዜ ማባከን ጉልበትም፣ ሕይወትንም ዝም ብሎ አላግባቡ መጠቀም እንደሆነ እንድታስተውሉልኝ እፈልጋለሁ። ምናልባት በኋላ አንድ ነጥብ ላይ እናገርበት ይሆናል። ትክክል ያልሆነ ጸሎት ዋጋ የለውም የሚለው ላይ አንድ ማሳሰብ የምፈልገው ነገር አለ። እናንተ ሁላችሁም ምናልባት ኢሜይል ትጠቀማላችሁ ብዬ አስባለሁ። ኢሜይል የምትጠቀሙ ከሆነ ወይም ደግሞ አንዳንድ ፒን ኮድ የራሳችሁ ቢኖራችሁ ፒን ኮድ የምትጠቀሙ ከሆነ የአፐር ኬዙ፣ የሎወር ኬዙ ፓስወርዳችሁን ስታስገቡ ከተሳሳተ፣ ኢሜላችሁ ይከፈትላችኋል? አይከፈትም። ምክንያቱም ምን ምን ይጠይቃል? የኤሌክትሮኒኩ የሚዲያው ነገር ፍጹምነት ይጠይቃል እና ለምሳሌ የኔ ፓስወርድ ኢሜሌን ለማስገባ ፓስወርዴን ሳስገባ ስሞል ሌተር መሆን ያለበትን ካፒታል ካደረግኩት ወይም ደግሞ አት የሚለውን ምልክት በኮለን ብቀይረው አይከፈትም። ጥቂት ቆይቶ እንዳውም ቶታሊ ሊዘጋ ይችላል፣ ሰንበዲ ሃክ እያደረገ ነው ተብሎ እና ይህ በዚህ በኮሚኒኬሽኑ ዓለም እንደዚህ አይነት ፍጹምነት ያስፈልጋል። በጸሎትም ዓለም ልክ እንደዚህ አይነት ነገር ያስፈልጋል። እግዚአብሔር እንዲሰማን የምንፈልግ ከሆነ የጸሎት አቀራረባችን ለዚህ ነው። እዚህ ጋር ደቀ መዛሙርቱ ጸሎት አስተምረን ያሉት የጸሎት አቀራረባችን እና በጸሎታችን እግዚአብሔርን እንዴት አድሬስ እንደምናደርገው በትክክል ፕሪሳይስ ባልሆነ መንገድ የምንቀርብ ከሆነ መልስ በፍጹም ሊኖረን አይችልም። እግዚአብሔር ሊቀረብ የሚችለው ራሱ ባዘጋጀው በራሱ መንገድ ብቻ ነው። ስለዚህ ይህንን ነው ደቀ መዛሙርቱ አስተምረን አስተምረን እያሉ የነበሩበት ሁኔታ እና ሶስተኛው ነጥቤ ጋ ስመጣ እነዚህ ደቀ መዛሙርቱ ከጌታ ከኢየሱስ ለምን መማር ፈለጉ? እራሱ ከጌታ ከኢየሱስ ምናልባት ደቀ መዛሙርቱ ናቸው። ስለዚህ ዋና አስተማሪያቸው እሱ ነው ነው የምንለው ልክ ነው ግን ለምን ከጌታ መማር ፈለጉ? አሁንም ቁጥር አንድን እንደገና ባነብላችሁ ጥሩ ነው። እሱም በአንድ ስፍራ ይጸልይ ነበር፣ በጨረሰ ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ እኛንም አስተምረን። ያለው ይህ የጸሎት ትምህርት እንፈልጋለን፣ ግን ከማ ከአንተ ነው የምንፈልገው ከጌታ ከኢየሱስ ክርስቶስ ከራሱ። በእርግጥ በቤተ ክርስቲያን ጌታ ኢየሱስ ክርስቶስ የወከላቸው አስተማሪዎች አሉ። ፓስተሮች፣ አስተማሪዎች፣ ሽማግሌዎች፣ ዲያቆናት በቤተ ክርስቲያን ውስጥ ማስተማር ይችላሉ። ግን እዚህ ጋር የቀረበው ከራሱ ከጌታ ከኢየሱስ ክርስቶስ ለመማር ነው። ምክንያት አለው። ከኢየሱስ ክርስቶስ ከራሱ ለመማር የፈለጉበት ምክንያት እና ጥቂት ነገሮችን እዚህ ጋር ዘርዝሬያለሁ። አንደኛ የጸሎት ምንነትና ጠቀሜታን በትክክል የሚያውቅ ጌታ ኢየሱስ ብቻ ስለሆነ ነው። ጸሎት ምንድን ነው? ጥቅሙ፣ ጸሎት ራሱ ምንድን ነው? እና ጸሎት እንዴት ነው መቅረብ ያለበት የሚለውን ነገር በትክክል የሚያውቅ ጌታ ኢየሱስ ነው። ሁለተኛ የእሱ የህይወት ምስክርነት ሁሉ ከጸሎት ጋር የተያዘ ነው እና ጌታ ኢየሱስን ከማቴዎስ ወንጌል ጀምሮ እስከ ዮሐንስ ወንጌል መጨረሻ ብታዩ በእርግጥ ወደ 26 ጊዜ ጸለየ፣ ይጸልይ ነበር፣ ጸለየ የሚሉ ነገሮች ተጽፈዋል። እና በተለይ ደግሞ ዮሐንስ ወንጌል ምዕራፍ 17 ላይ በዝርዝር አንድ ረጅም ጸሎት ጸልዮ ተመዝግቧል ጌታ ኢየሱስ ክርስቶስ። ነገር ግን ሌሎቹ ጸሎቶች ባይመዘገቡም ጌታ ኢየሱስ ክርስቶስ ሁልጊዜ ይጸልይ ነበር እና ከጸለየ በኋላ እነዚህ ደቀ መዛሙርት ሁል ጊዜ የሚያዩት ለውጥ አለ። ጸሎት መጸለይ አስፈላጊ ነው። ጸሎት በመጸለይ ምን ይመጣል? ለውጥ ይመጣል፣ ጥያቄ ይመለሳል እና ተራራ ይፈርሳል እና እግዚአብሔር እንደ ፈቃዱ በሕይወታችን ታላላቅና መልካም ነገሮችን ያደርጋል። ይህንን በደንብ ከሕይወቱ አይተው ነበር እና የጸሎት የሱ የሕይወት ምስክርነት መቶ በመቶ ከጸሎት ጋር የተያያዘ ስለነበረ ነው። ጌታ ኢየሱስ ቅድም እንዳልኳችሁ በማለዳ ሌሊት ተነስቶ ይጸልይ ነበር፣ ለሊቱም በሙሉ ይጸልይ ነበር እና ቀንም ሲጸልይ አይተውታል። ጸሎት፣ ጸሎት፣ ጸሎት የጌታ ኢየሱስ ክርስቶስ ህይወት ነበረ እና በጸሎት ከተደረጉ ነገሮች በእርግጥ አስደናቂ በጣም አስደናቂ ነገሮችም በህይወታቸው አይተው ስለነበረ ነው። እዚህ ጋር የአንዲትን ልጅ ታሪክ ልነግራችሁ እፈልጋለሁ። አንዲት እውነተኛ አማኝ አንድ ሶስት አራት ልጆች የነበሯት አማኝ የቤት እመቤት ናት። ከልጆቿ ጋር ትኖር ነበረ እና በየቀኑ በምሳ ሰዓት አካባቢ ምሳ ከመበላቱ አካባቢ ልጆችን ተጫዋቱ ትልና ወደ አፐር ሩም ወደ ላይ ሄዳ ወደ ፎቁ ላይ ሄዳ ለግማይ ሰዓት ያህል በየቀኑ ትጸልያለች። እና ይህ የአንዲት ክርስቲያን እህት ልማድ ነው እና በየቀኑ ትጸልያለች በየቀኑ ትጸልያለች እና ግማሽ ሰዓት ሄዳ ስለምትመጣ ልጆቹ አንዳንድ ጊዜ ለምን እንደምትሄድ በትክክል መረጃ አልነበራቸውም። እና ከልጆቹ መካከል አንድ አስተዋይ የሆነችው ልጅ አንድ ቀን እንደዚህ ብላ ጠየቀቻት፣ እንዲህ ማሚ ለምንድን ነው በዚህ በዚህ ሰዓት በየቀኑ ወደ ላይ ሄደሽ የተወሰነ ሰዓት ያህል ቆይተሽ የምትመጩ እና ኦፍኮርስ ከግማሽ ሰዓት በላይ አትቆይም እና የምትመጩ ለምንድን ነው ምንድን ነው እያደረግሻለሹ እና እንደውም ደግሞ አለቻት ከዛ በምትመለሽበት ጊዜ ጸባይሽ በሙሉ ተለውጦ ነው የምትመለሹ እና ይህ ብቻ አይደለም ደግሞ ብዙ ጊዜ ፊትሽ አብርቶ ነው የማየው እና ምንድን ነው ነገሩ ብላ ጠየቀቻት ልጅቷ እና እናትዮዋ ምናለች ሁል ጊዜ በዚህ ሰዓት እግዚአብሔር ፊት እቀርባለሁ እጸልያለሁ እና ስለ እናንተ ጸልያለሁ፣ ስለ ባሌ ጸልያለሁ፣ ስለ አገር ጸልያለሁ፣ ስለ ብዙ ነገር እግዚአብሔርን ጠይቋለሁ። እግዚአብሔር ፊት ቀርቤ ነው የምመጣው ብላ እንዳለቻት እና ከዛ በኋላ ልጅቷ ምን አለቻት ማሚ፣ እባክሽ እባክሽ፣ እኔንም ጸሎት አስተምርኝ ብላ እንደጠየቀቻት አንብቤአለሁ። የሆነ የምስክርነት ላይ ነው ያነበብኩት እና ይገርማችኋል። ከጌታ ከኢየሱስ ክርስቶስ መጸለይ የነበረባቸው መጠየቅ ለመማር መጠየቅ የነበረባቸው ምክንያት ጌታ ኢየሱስ የጸሎት ሕይወቱ የጸሎት ሕይወት ምስክርነቱ እውነተኛና በዓይናቸው ያዩት ስለነበረ ነው። ሌላ መናገር የምፈልገው ነገር አለ። ምናልባት እዚህ ስላይድ ላይ አስቀምጨው እንደሆነ ጌታ ኢየሱስ ብዙ ጸሎቶችን ሰምቶ ያውቃል። ደግሞ በጣም ብዙ አይነት ጸሎቶች ሰምቶ ያውቃል። አንዳንድ ተገቢ ያልሆኑ ጸሎቶችን ሰምቷል፣ ቅድም እኔ እንደምዘረዝርላችሁ አይነት ነገሮች። አንዳንድ ተገቢ የሆኑ ጸሎቶችን ደግሞ ሰምቷል ያውቃል። አምላክ አንዳንድ ተገቢ ሆነው ተገቢ ሆነው ጸሎቶች በተሳሳተ መንገድ ከቅንነት ወይም ከመሰለኝ የተነሳ የቀረቡ ጸሎቶችንም ያውቃል ተገቢ ያልሆኑ ደግሞ በትክክል መንገድ ቀረቡ ተብለው የቀረቡ ጸሎቶችንም ያውቃል። ማአት አይነት ጸሎቶች የሰማና የሚያውቅ ነው። ስለዚህ የትኛው አይነት ጸሎት ነው ተገቢ የሆነው በእግዚአብሔር ፊት እንዲቀርብ ቢቀርብ እግዚአብሔር እንዲሰማችው የሚለውን ነገር መናገር፣ ማስረዳት፣ መግለጥ የሚችል ጌታ ኢየሱስ ክርስቶስ ብቻ ነው። በእርግጥ እኛ ከቃሉ ላይ አሁን ማስረዳት እንችላለን እንዴት ነው መቅረብ ያለበት ጸሎት የሚለውን እና እሱ ጌታችን፣ አምላካችን፣ አስተማሪያችን፣ ነቢያችን፣ እረኛችን ስለሆነ በእርግጥ ሁሉንም ስለሚያውቅ ከሱ መማር በጣም አስፈላጊ ነው። እኔ እዚህ ጋር ነገሮችን በጣም አጽንዖት ለመስጠት ከምፈልግባቸው ነገሮች አንዱ ጌታ ኢየሱስ ክርስቶስ ሶስት ቢሮዎች አሉት ብለን እናምናለን መጽሐፍ ቅዱስ አማኞች አንደኛው እሱ የኛ ካህናችን ነው ሊቀ ካህናችን ነው። ሁለተኛው እሱ የኛ ገዣችን ነው፣ እረኛችን ነው፣ ንጉሳችን ነው። ሶስተኛው እሱ የኛ ነቢያችን ነው። ነቢያችን ማለት አስተማሪያችን ነው። ሁሉን ነገር የሚያስተምረን፣ የሚነግረን፣ የገለጠልን፣ የሚገልጥልን ጌታችን ኢየሱስ ክርስቶስ ነው። ስለዚህ እሱ ነቢያችን አስተማሪያችን ስለሆነ የደቀ መዛሙርቱም ነቢይ አስተማሪ ካህንም ንጉስም ስለሆነ ከሱ ነው እንደዚህ አይነት በጣም በህይወት አስፈላጊና ወሳኝ የሆኑ ነገሮችን መማር የምንችለው ከጌታ ከኢየሱስ ክርስቶስ የተማሩ በማንኛውም ነገር ትክክለኛ እውቀትና ትክክለኛ መረጃን ያገኛሉ። ለዚህ ነው ጌታ ኢየሱስ ክርስቶስን አስተምረም ብለው ከሱ ለመማር ይህን ጥያቄ ያቀረቡት። አራተኛ ነጥቤ ላይ የሚቀጥለው ስላይዴ ላይ ስመጣ እነዚህ ሰዎች የጸሎት ተማሪዎች ነበሩ ብላችሁ አሁን አስቡ። ምክንያቱም ቁጥር አንድ ላይ እሱ አንድ ቦታ ሲጸልይ ነበር። ልክ ጸልዮ እንደጨረሰ ቀርበው ጌታ ሆይ ዮሐንስ ደቀ መዛሙርትን አስተምሯል፣ ስለ ጸሎት አንተም ደግሞ እኛን አስተምረን ብለው ጠየቁት። በተከታታይ ሰሞኑን እሁድ እሁድ እነዚህን ነገሮች እንድናያቸው ፈልጋለሁ። ያስተማራቸውን ጸሎት፣ የሰጠውን ምሳሌ እና ጸሎት ምን ያህል ጠቃሚ እንደሆነ በተከታታይ መናገር ቅድ ይዣለሁ እና ግን ዛሬ እዚህ የምናገርበት ነገር እነዚህ ሰዎች ከጌታ ከኢየሱስ ተምረው እንደ ተማሩት ሆነዋሉ ወይ የሚለውን ነው። በዚህ ማቅረብ የምፈልገው የጸሎት ተማሪዎች ምስክርነት ጌታ ኢየሱስ ክርስቶስ ጸሎትን አስተምረን ብለውት አስተምሯቸዋል። ያው ከቁጥር ሁለት ጀምሮ እስከ ቁጥር አስራ ሶስት ይህንን ነው የሚያሳየው። ገና አልገባንበትም፣ ግን እነዚህ የጸሎት ተማሪዎች የጸሎት ህይወት ምስክርነት ነበራቸው ወይ? አዎ ነበራቸው። ይህንን ለማስረዳት ስመጣ አሁንም ጌታ ኢየሱስ ክርስቶስ ሲጸልይ እንዳዩት ጥቂት ነገሮችን እናገርና የጸሎት ህይወት ምስክርነታቸውን ጥሩ ተማሪዎች እንደነበሩ ለማሳየት ሞክራሉ እና ይሄንን ለመናገር ስመጣ በጣም ረጅም ጸሎት ጌታ ኢየሱስ ከጸለያቸው ረጅም የተባሉ የተመዘገበ ጸሎት የምታገኙት ዮሐንስ ወንጌል ምዕራፍ 17 ላይ ነው። ዮሐንስ ወንጌል ምዕራፍ 17 ጌታ ኢየሱስ ተይዞ ሊሰቀል ጥቂት ሰዓታት ሲቀረው የሊቀ ካህንነቱ ጸሎት የሚባለውን ጸሎት ጸልዋል። ምናልባት ይህንን ጸሎት በንባብ ብትወጡት ምናልባት ከሶስት ደቂቃ በላይ የሚፈጅ አይደለም እና በጣም አስደናቂ ቁም ነገሮችን የያዘ ነው። ፊታቸው ቆሞ ሲጸልይ ሰምተውታል። በጣም የሚገርም ጸሎት ነው እና ትምህርት የሞላበት ጸሎት ነው። የጌታ ኢየሱስ ክርስቶስ ጸሎት ነው። ከዚህ በኋላ ደግሞ ወንጌሎችን በሙሉ ወደ መጨረሻ ስትመለከቱ ጌታ ኢየሱስ ከዚህ ጸሎት በኋላ ወጥቶ በጌቴሰማኒ አትክልት ቦታ ላይ ተንበርክኮ የላቡ እስከሚንጠበጠብ ድረስ ይጸልይ ነበር የሚል ተጽፎ ታገኛላችሁ። ቀራኒዮ መስቀል ላይ ተሰቅሎም ጌታ ኢየሱስ ክርስቶስ ሲጸልይ ታውታላችሁ። መስቀል ላይ ተሰቅሎ ተቸንክሮ በነበረበት ሰዓት ሰዎች በሙሉ እዛ መስቀል ስር የነበሩት ይሳደቡ ነበር። አንዳንዶች ምራቃቸውን ይተፉበት ነበር። አንዳንዶች እስኪ እግዚአብሔር ከሆንክ ራስህን አውርድና፣ የእግዚአብሔር ልጅ ከሆንክ እናምንባሃለን እያሉ ሲተቹት ነበር። ለእነዚህ ሁሉ ጌታ ኢየሱስ ክርስቶስ ሲጸልይ ታውታላችሁ አባቶይ የሚያደርጉትን አታው አያውቁምና ምን በላቸው ይቅር በላቸው ብሎ ሲጸልይ አይተውታል። ደቀ መዛሙርቱ እና ከዚህ ከጌታ ከኢየሱስ በቃል ከተማሩት ባሻገር በተግባር ካዩት የተነሳ የተነሳ የተነሳ ብለው ጥሩ ነው። በቃል ከተማሩት የተነሳ በተግባር ካዩት የተነሳ የነሱ ህይወት የጸሎት ህይወት የተቀመመበት የጸሎት ህይወት እንደነበረ ማየት ትችላላቸው። ይህንን ማየት የምትችሉት የሐዋርያት ሥራን በሙሉ ስታነቡ ነው እና የሐዋርያት ሥራን በሙሉ ስታነቡ ምዕራፍ አንድ ላይ በጌታ ኢየሱስ ክርስቶስ ብሏቸዋል። ከኢየሩሳሌም ከተማ እንዳትወጡ ከላይ ኃይል እስክትለብሱ ድረስ ብሎ ነገራቸው። ከኢየሩሳሌም ከተማ አልወጡም አንድ ቤት ውስጥ መቶ ሃያ ሰዎች ተሰብስበው ምን ያደርጉ ነበር? ከላይ ኃይል እስከሚለብሱ ድረስ በጸሎት ይጠብቁ ነበር። ማለት ጌታ የገባውን ቃል ኪዳን ያደርገዋል። ግን እኛ እንዴት ነው መጠበቅ ያለብን? በጸሎት ነው መጠበቅ ያለብን ብለው ሲጸልዩ ትመለከታላቸው። ሐዋርያ ሥራ ምዕራፍ ሁለት ላይ መንፈስ ቅዱስ በላያቸው ላይ ሲወርድ በልሳን የተከፋፈሉ ልሳኖች በላያቸው ላይ ሲያርፉ በብዙ የተለያየ ቋንቋ ይናገሩ ከነበረበት ጥቂት ሰዓት በፊት ሲጸልዩ እንደነበረ መመልከት ትችላላችሁ። እንደገና ሐዋርያ ስራ ምዕራፍ አራት ላይ ሌላም ጥቅስ ማሰብ ችላል ልነግራችሁ እችላለሁ። ደቀመዛምርቱ ደቀ መዛሙርቱ ለአገልግሎት ወጥተው እየሰበኩ ነበር። ከዛ በኋላ እየሰበኩ በነበረበት ጊዜ ተይዘው ታሰሩ እና ከእስር ቤት አውጥተው እነዚህ ባለስልጣኖች ያዟቸውና ሁለተኛ በዚህ በኢየሱስ ስም በሚባል ስም እንዳታስተምሩ ብለው ዝተው ላኳቸው ወደ ቤት እና ወደ ቤት ተመልሰው ለሌሎቹ ደቀ መዛሙርት ተናገሩና እንደዚህ ተብለን ነው የመጣ ነው ብለው ሲናገሩ፣ ሁሉም ተሰብስበው በአንድ ድምፅ በእግዚአብሔር ፊት እግዚአብሔር ሆይ በብላት ቴና በኢየሱስ ክርስቶስ ስም ድንቅና ተአምር እየተደረገ ነበረ፣ እና ደግሞም እየተደረገ ነው። ግን የክርስቶስ ኢየሱስ ተቃዋሚዎች እና የዚህ የወንጌል ስራ ተቃዋሚዎች በስሙ እንዳናስተምር አዘውናል እና ወደ ዛቻቸው ተመልከት ለእኛም ደግሞ ኃይል ስጠን ብለው ሲጸልዩ የተቀመጡበት ቤት ተነቃነቀ ልክ እንደ ምድር መንቀጥቀጥ እና መንፈስ ቅዱስ እንደገና ሞላባቸው ኃይል አግኝተው በድፍረት በግልጥ መናገር ጀመሩ ይላል መጽሐፍ ቅዱስ በጣም አስደናቂ ነው የደቀ መዛሙርቱ ህይወት በምን የተቀመመ ሆነ በጸሎት የተቀመመ ሆነ። እንደገና ሐዋርያ ስራ ምዕራፍ ስድስት ላይ ብትመጡ በቤተ ክርስቲያን ውስጥ በጣም ብዙ ሺህ ሰዎች ጌታን ተቀብለው ብዙ ሺህ አማኞች ነው ያሉት። ግን የሆነ መከፋፈል ተነሳ። አንዳንዶች የዘር ጥያቄ እንደተነሳ ነው የምትመለከቱት እና ከዚህ ከግሪክ ከተለያየ ቦታ ኢየሩሳሌም የመጡ መበለቶች አሉ፣ ሴቶች አሉ፣ ችግረኞች አሉ። ከአይሁዶች መካከል ደግሞ አማኞች የሆኑ አሉና የሆነ የዘር ልዩነት አይነት ነገር ተነሳ። ይሄ ለምን ይሆናል ብለው ደቀ መዛሙርቱን ጥያቄ የጠየቋቸው እና ያን ጊዜ ነው ዲያቆናት የተመረጡት በቤተ ክርስቲያን እና ደቀ መዛሙርቱ ምንድን ነው ያሉት እኛ እዚህ መስተንግዶ ውስጥ አንገባም። መሆን ያለበት ዲያቆኖች ተመርጠው መስተንግዶውን ነገር ይሄ የገንዘብም ነገር የእርዳታም ነገር እነሱ ናቸው መስጠት ያለባቸው። እኛ ግን ምንድን ነው ማድረግ ያለብን አሉ፣ ለቃሉና ለጸሎት ነው የምንተጋው። እንጸልያለን ቃሉን እናጠናለን እየጸለይን ቃሉን እያጠና እያጠናን እናንተን እናገለግላለን ጸሎትና ቃሉን ማጥናት ለእኛ የህይወታችን ዋና ማዕከል ነው ታያላችሁ ጌታ ኢየሱስ ክርስቶስ የሚያደርግ የነበረው ልክ እንደዛ ነው ይጸልያል ቃሉን ያገለግላል እና ልክ እንደዚህ አይነት ህይወት ላይ ሲመጡ ታያላችሁ ምስክርነታቸውን ነው እየነገርኳቸው ያለው ምዕራፍ 12 ላይ ከዛም በፊት የሆኑ ብዙ ነገሮች አሉ ይሄ የእነሱ ምስክርነት ወደ ቤተ ክርስቲያንም ተጋብቶ ነበር። እና ምዕራፍ 10 ምዕራፍ 11 ምዕራፍ 12 ላይ ስትመጡ፣ ጴጥሮስን የኢየሩሳሌም ገዢ ሄሮድስ፣ አንዱ ሄሮድስ ይዞት ሊገለው፣ በአደባባይ ሊገለው ይዞት እስር ቤት አስቀመጠው። ከዛ እስር ቤት እንደተቀመጠ እንዴት አይነት አስተሳሰር ነው ያሰሩት? እጅና እግሩን ከሌሎች ወታደሮች ጋር ነው ያሰሩት። እና ጴጥሮስ ማምለጥ በፍጹም አይችልም። እና ግን ጴጥሮስ ሊገደል ከተማው ውስጥ እየተጠበቀ በቤተ ክርስቲያን በአንዲት በማርቆስ እናት ቤት ውስጥ በጣም ከፍተኛ ጸሎት ይደረግ ነበር። እየተጸለየ እየተጸለየ ድንገት መልአክ በጴጥሮስ በታሰረበት እስር ቤት ውስጥ ገብቶ ጴጥሮስ እንዲነቃ አደረገው። ይዞ ቶቶ ቤቱ ጋር አድርሶ ተመለሰ። እና ይሄ የጸሎት መልስና የጸሎት ውጤት ነው። አሁን እኔ አንዳንድ ጊዜ እዚህ በኢትዮጵያውያንና በዚህ በአፍሪካውያን የሆኑ የሐሰት ነቢያቶች የሚያደርጉትን ነገር ስናገር በጸሎት ማላምን እንዳይመስላችሁ። በጸሎት የማያምን ክርስቲያን ካለ የተሳሳተ ክርስቲያን ነው። እነዚህ አሁን ተአምር እናደርጋለን የሚሉት አንዳቸውም መጽሐፍ ቅዱሳዊ ጸሎት ጸልየው አያውቁም። አጭበርባሪዎች፣ ቁጭ በሎዎች ናቸው እነሱ። ግን እውነተኛ ጸሎት ምን ጸልይ ከሆነ እግዚአብሔር በእውነት መልስ ያመጣል። ቅድም የነገርኳችሁ ያቺ ሴት ልጅና እናቷን ማሰብ ትችላላችሁ። እውነተኛ ታሪክ ነው የነገርኳችሁ። እናትየው በየቀኑ ትጸልያለች፣ ግን ስትመጣ ፊቷ አብርቶ ነው የምትመጣው። ለምን? እግዚአብሔር ፊት ስለተናገረች፣ እግዚአብሔር ፊት ስለጸለየች። ጸሎት መልስ ያለው ነገር ነው። ጳውሎስ መልእክቶቹን በሙሉ ብትመለከቱ፣ የቆላሲያስ የኤፌሶን የማንኛውም መልእክቶችን ስትመለከቱ እኔ እንደ ፎርሙላ ጳውሎስ ይል የነበረው ነገር ነው ብዬ ብዙ ጊዜ ተናግሬ አውቃለሁ። ጳውሎስ መልእክቶች መጀመሪያ ላይ አሁን ኤፌሶን ማንበብ ትችላላችሁ። ኤፌሶን ምዕራፍ አንድ ላይ ስትቀርቡ ምን ብሏቸዋል? ኤፌሶን ሰዎች በእግዚአብሔር ፊት እናንተ የጥበብ የእውቀት፣ የመገለጥ መንፈስ እግዚአብሔር እንዲሰጣችሁ እጸልይላችኋለሁ ብሎ ሲናገር ታያላችሁ። በመልእክቱ መጨረሻ ምዕራፍ ስድስት ላይ ደግሞ ስትመጡ እናንተ ደግሞ ለእኛ ጸልዩልን፣ አፋችን ተከፍቶ ልክ እግዚአብሔር በጸጋው የእግዚአብሔርን ነገር እንድንናገር እባካችሁ ጸልዩልን ሲል ታያላችሁ። እጸልይላችኋለሁ፣ ጸልዩልኝ እንደዚህ አይነትን ፎርሙላ ሲያስቀምጥ ትመለከታላችሁ እና የሚገርም ነገር ነው። በያዕቆብ መልእክት ላይ ያዕቆብ የጌታ ኢየሱስ ክርስቶስ ግማሽ ወንድም ነው እና እዚህ ያዕቆብ መልእክት ላይ ስትመጡ ምዕራፍ አምስት ላይ ያዕቆብ እርስ በርሳችሁ ተጸላለዩ ብሎ ከተናገረ በኋላ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ብሎ የኤልያስን የጸሎት ሕይወት ምስክርነት ሲያቀርብ ታያላችሁ እና አሁን እንግዲህ ዛሬ ብዙ የተናገርኩት ስለ ጸሎት ነው። እንዳውም ያዕቆብ የተናገረው ነገር ከእናንተ መካከል የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ እና ቤቱ መጥተው የቤተ ክርስቲያን ሽማግሌዎች ይጸልዩለት ኃጢአት ሰርቶ ከሆነ ሰውየው እግዚአብሔር ይቅር ይለዋል፣ ደግሞም ህመም ካለበት እግዚአብሔር ይፈውሰዋል ብሎ ፈውስ ራሱ የሚቻለው በቤተ ክርስቲያን የታዘዘው ሽማግሌዎች መጥተው እንዲጸልዩ እንደሆነ እናያለን። እና የደቀ መዛሙርቱ የጸሎት ተማሪዎች የህይወት ምስክርነት ይሄንን ይመስላል። እና እኔ ታዲያ እናንተ ምንድን ነው የምናገረው? ጸሎት ከጌታ ተምራችሁ ከሆነ በእርግጥ የዳነ ሰው ነው የሚጸልየው ጸሎትንና የጸሎትን ህይወት ከጌታ ተምራችሁ ከሆነ ህይወታችሁ የተቀመመ የሚሆነው በጸሎት እምነት፣ በጸሎት ህይወት፣ በግልጽነት በመመላለስ ይሆናል ብዬ ነው የማምነው። እና የመጨረሻ ማሳሰቢያ ተናግሬ እደመድማለሁኝ። ስለ ጸሎት ማሳሰቢያ መጽሐፍ ቅዱሳዊ ጸሎት በጣም አስፈላጊ ነው። መጽሐፍ ቅዱሳዊውን አይነት ጸሎት እንድንጸልይ እኛም ልክ እንደ ደቀ መዛሙርቱ ጌታ ኢየሱስን አስተምረኝ ብለን መጠየቅ ይኖርብናል። እንዴት መጸለይ እንዳለብኝ አስተምረኝ። እኔ ጸሎትን በተመለከተ ሁሉ ጊዜ በጌታ ፊት ከምጸልይባቸው ነገሮች ጸሎትን በተመለከተ ብቻ እግዚአብሔር በመንፈሱ በመንፈስ ቅዱስ በጌታ በመንፈስ ቅዱስ የጸሎት ጸጋን እንዲያበዛልኝ ሁልጊዜ ጠይቃለሁ። እውነት ነው ምላችሁ እና በጌታ ፊት እውነተኛ የጸሎት ሕይወት እንዲኖራችሁ የምትፈልጉ ከሆነ ጌታን በጸሎት ሕይወት በደንብ እንድታውቁት፣ እሱን እንዲመራችሁ የምትፈልጉ ከሆነ ልክ እንደ ደቀ መዛሙርቱ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ እኛም ካንተ ጸሎትን መማር እንፈልጋለንና ጸሎትን እንዴት መጸለይ እንደሚገባኝ አስተምረኝ ጌታ ሆይ ብለን መናገር አለብን፣ መጠየቅ አለብን። መጽሐፍ ቅዱሳዊ ጸሎት ከጌታ ቃል፣ ከጸሎት ታሪክ፣ ከጌታ ትእዛዝ እንድንማር ጌታ ያደርገናል። እና በቃል ውስጥ ስለ ጸሎት ምንድን ነው የተገለጠው እና በታሪክ ውስጥ ስለ ጸሎት ምንድን ነው የተገለጠው? አሁን የሐናን ታሪክ አንስቼላችኋለሁ፣ የዳንኤልን ታሪክ አንስቼላችኋለሁ፣ ከዚህ ካነበብኩት ንባብ ከመዝሙር 142 የዳዊትን ነገር አንስቼላችኋለሁ እና ከጸሎት ታሪክ ከጌታ ትእዛዝ ስለ ጸሎት መማር አለብን። ይሄ በጣም ሲሪየስ የሆነ ነገር ነው። አሁን ደቀ መዛሙርቱ የተናገሩትን አጋንኜ አጋንኜ በደንብ አጋንኜ ልጨርሰው አልችልም። ምክንያቱም ሌላም ብዙ ነገር መማር የሚገባቸው ሰዎች ግን ከሁሉ ነገር በላይ ቁልፍ ነው ብለው የጠየቁት ስለ ጸሎት አስተምረን ነው። ስለ ጸሎት ከተማርን የሁሉ ነገር መክፈቻ በእጃችን ላይ ነው ያለው ማለት ነው ስለ ጸሎት ካወቅን የሁሉ ነገር መክፈቻ፣ የወደፊት መክፈቻ፣ የአሁን ኑሮ መክፈቻ፣ የመንፈሳዊ ጥበብና ማስተዋል መክፈቻ በእጃችን ላይ ነው ያለው ማለት ነው። ስለ ጸሎት መማር በጣም አስፈላጊ ነው። ግን አስተማሪያችን ማ መሆን አለበት? ጌታ ኢየሱስ መሆን አለበት። መጽሐፍ ቅዱሳዊ ጸሎት የምንጸልይ ከሆነ ምንም ጥርጥር የለውም። በእውነት እግዚአብሔር የባረከን ሰዎች ነው የምንሆነው። ሁልጊዜ እግዚአብሔር መልስ ይሰጠናል። መጽሐፍ ቅዱሳዊ ጸሎት እንደዛ ነው። ተስፋችን ይለመልማል፣ እንለወጣለን። ያችን እናት አስታውሷት። ከምሳ ሰዓት በፊት ሄዳ የቤት ስራዎቿን ሰራርታ ጨርሳ፣ ልጆች ተጫወቱ ብላ ሄዳ ጸልያ፣ ስትመለስ ተስፋዋ ታድሶ ፊቷ አብርቶ ነው የምትመለስ የነበረው እና ልጆቹ ያንን ነው ያዩት። የእኛም ፊታችን ያበራል፣ ተስፋችን ይለመልማል፣ እንለወጣለን እንለወጣለን። የጸሎትን በረከት እንለማመዳለን እኛ ራሳችን ጸልዩልን የምንል ሳንሆን ራሳችን የምንጸልይ በሁለት እግራችን የቆምን እውነተኛ አማኞች፣ የጸናን አማኞች እንሆናለን። ማለት ይሄ ይሄ የጸሎት ሕይወት እድሜ የሚገድበው ነገር አይደለም። የሽማግሌዎች አሮጌ ሰዎች ሕይወት ብቻ ነው ተብሎ የሚታሰብ ነገር አይደለም። የልጆችም፣ የሴቶችም፣ የወንዶችም የሁላችንም ስጦታ እንደሆነ እንድናስብ ያስፈልጋል። እና ታዲያ ስንት ጊዜ ነው በቀን እየጸለያችሁ ያላችሁት? በእውነት ትጸልያላችሁ ወይ? በእውነት ትጸልያላችሁ ወይ? በእግዚአብሔር ፊት ምናልባት እዚህ ስላይድ ላይ ቢያንስ ሁለት ጊዜ ጠዋትና ማታ መጸለይ በጣም አስፈላጊ እንደሆነ የእግዚአብሔር ቃል ይናገራል። ቢያንስ ጠዋት ስንነሳ ካልጋችን ላይ እግዚአብሔር ፊት ቀርበን እግዚአብሔር ወይ በሰላም ስላሳደርከኝ አመሰግንሃለሁ እና ይሄ ቀን ምን እንደሚያመጣ አላውቅም፣ ቀኑን ተረከብልኝ፣ አይምሮዬ ትምህርት እንዲገባው እርዳኝ፣ በስራ ቦታ ሞገስ እንዲኖረኝ እርዳኝ፣ ከክፉ ጠብቀኝ ማለት እጅግ በጣም አስፈላጊ ነው። ኢትዮጵያ ሲሄድ ኢትዮጵያ ውስጥ ሰዎች ከዚህ ከውጭ ሄደው በጣም የተለያየ ነገር ያጋጥማቸዋል ሲባል እንሰማለን። እና በየቀኑ ከምጸልበት አንድ ዋና ነገር አንዱ ጌታ ሆይ ዛሬ ከክፉ እንድጠብቀኝ እፈልጋለሁ ብዬ ነው። እና ቀኑን ሙሉ ክፉ ሳያጋጥመኝ ውዬ በሰላም እገባለሁ እና እግዚአብሔር በእውነት ከክፉ ስለጠበቀኝ አመሰግናለሁ። አስፈላጊ አይደለም? አስፈላጊ ነው። ክፉን መከላከል እኔ በተፈጥሮዬ፣ በችሎታዬ፣ በእውቀቴ በምንም አልችልም። እግዚአብሔር ግን ይችላል። ስለዚህ ሁሉን የሚችለውን አምላክ እግዚአብሔርን ጠዋት ጠይቀኑ፣ ማታ ደግሞ አመስግነኑ። እንተኛለን፣ ሌሊቱን ማሳልፈን ለሱ እንሰጣለን። የሚያስፈራ ነገር በሙሉ ሳያጋጥመን በሰላም በደስታ በሕይወታችን እንኖራለን እና ከጌታ ዘንድ ጸሎትን መማር በጣም አስፈላጊ ነው። እና ጥቂት የሚቀጥሉት ሳምንታት ስለ ጸሎት እናገራለሁ፣ ጌታ ካስተማረው ነገር የተነሳ። ዛሬ ግን በጣም ወሳኝ ጥያቄን ነው ያየሁት። ደቀ መዛሙርቱ ዋና ጥያቄ መማር አለብን ብለው የጠየቁት ጥያቄ ስለ ጸሎት ነው። እኛም መማር አለብን፣ ስለ ጸሎት ማወቅ አለብን። ስለ ጸሎት የሚያስተምረን ደግሞ ጌታ ነው፣ ከቃሉ ከፈቃዱ ከእውነተኛ ሚስጥሩ በመንፈስ ቅዱስ አማካኝነት። እግዚአብሔር ይባርክን።